ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ሚያዝያ 11 2011 ዓ ም ምሽት ስጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልን። እኔም ሰለሞን ክፍሌ ነን። አዲሱ የኦሮሚያ አመራር የተሰጠውን ትልቅ ኃላፊነት በመገንዘብ ለሕዝብ ጥያቄ ተግቶ እንዲሠራ ጠቅላይ ሚኒስትር አብይ አሕመድ አሳሰቡ። እንዲሁም ትናንት የተሾሙት የኦሮሚያ ምክትል ፕሬዚዳንት ስለ ሰላም ጉዳይ ለመነጋገር ወደ ምዕራብ ወለጋ እንዲሁም ወደ አሶሳ ተጉዘዋል። ሌሎችም ዘገባዎችን በምሽቱ ይዘናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃርክ ብላችሁ ተከተሉን። አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከቄለም ወለጋ ዞን ከተውጣጡ የህብረተሰብ ክፍሎችና ከደንቢዶሎ ነዋሪዎች ጋር ተወያይተዋል። በክልሉ አልፎ አልፎ የሚስተዋለውን የሰላም ችግር በቀጣይ ፖለቲካዊ ትግል በመፍታት የህዝባችን ዘላቂ ሰላም እናረጋግጣለንም ብለዋል አቶ ሽመልስ። በዚህ ውይይት የኦሮሞ ዴሞክራቲክ ፓርቲ ኦዲፒ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ተሳታፊ ሆነዋል። አቶ ሽመልስ በትላንትናው ዕለት የኦሮሚያ ክልል ምክትል ርዕሰ መስተዳድር ሆነው ከተሾሙ ወዲህ ህዝባዊ ውይይት ሲያደርጉ የዛሬው የመጀመሪያቸው ነው። መጽሔት ወደ ኋላ ዝርዝራለሁ። የሱዳን የተቃውሞ እንቅስቃሴ መሪዎች በቅርቡ ፕሬዚዳንት ኦማር ሐሰን አልበሺርን አንስተው ወታደራዊ የሽግግር ምክር ቤት በመሠረቱት ኃይሎች ላይ እያሳደሩ ያሉትን ጫና አጠናክረዋል። እንዲያውም የራሳቸውን ሲቪል ጉባኤ እናቋቁማለን እያሉ ነው። ብዙ ሺህ ሱዳናውያን ከመከላከያ ሚኒስቴሩ ደጃፍ የመቀመጥ አድማ ያደረጉበትን የዛሬውን ተቃውሞ ሌሎችም በሺዎች የተቆጠሩ ተቀላቅለውታል። ትናንት ሊቋቋም በታቀደው የሲቪሎች ጉባኤ ውስጥ አባል ሊሆኑ ይችላሉ የተባሉ ሰዎችን ስም መሰብሰብ የጀመረው የሱዳን ህዝባዊ ማኅበር የእጩዎቹን ስም በሚቀጥለው ሳምንት ይፋ እንደሚያደርግ አስታውቋል። ተቃዋሚዎች የዛሬውን ጁምዓ ጸሎት ያካሄዱት እዚያው አድማ መጥተው በተቀመጡበት አደባባይ ላይ ነው። አንደኛው ኢማም በዚህ ወቅት በሱዳን የውጭ ጣልቃ ገብነት እንዳይኖርና ወታደራዊው ጉባኤም የሀገሪቱን ክብር እንዲያስጠብቅ ጥሪ አስተላልፈዋል። ሰልፈኞቹም ጦር ሰራዊቱ ያወጀውን የሁለት ዓመታት የሽግግር ጊዜ አንቀበልም፣ ሲቪል አስተዳደር ለመመስረት ቆርጠናል ብለዋል። በሌላ በኩል በደቡብ ሱዳን አዲስ በተደረሰው የሰላም ስምምነት መሠረት የተቃዋሚው መሪ ሪክ ማቻር ግንቦት 7 2011 ዓ ም ወይም ከዚያ በፊት ነው በብሔራዊ አንድነት የሽግግር መንግሥት ምስረታ ላይ ለመሳተፍ ጁባ ይደርሳሉ ተብሎ የሚጠበቀው። ሆኖም የኤስፒኤልኤምአዮ ማለትም ተቃዋሚው የደቡብ ሱዳን ሕዝብ አርነት እንቅስቃሴ ግን የማቻርን ትክክለኛ መመለሻ ቀን እስካሁን አላሳወቅም። ማቻር በአዲሱ መንግሥት ውስጥ ተቀዳሚ ምክትል ፕሬዝደንት ነው የሚሆኑት። ለስምንት ወራት ሲካሄድ ቆይቶ በሚያበቃው የጸጥታ አደረጃጀት እስካሁን ከመግባባት አልተደረሰም ሲሉ አንድ ከፍተኛ የኤስፒኤልኤም አይኦ ባለሥልጣን ተናግረዋል። የማቻርንም ወደ ጁባ መመለሻ ቀን ጥያቄ ውስጥ ያስገባው ይኸው መሆኑን አብራርተዋል። ማቻር በተያዘው የጊዜ ሰሌዳ መሠረት ወደ ሀገራቸው ካልተመለሱ አዲሱን መንግሥት ለመመሥረት በተያያዘው ጥረት ላይ ተጽዕኖ ይኖረዋል ተብሏል። ከሳሐራ በስተ ደቡብ ካሉ የተለያዩ ሀገሮች ተነስተው ሊቢያ ውስጥ በከባድ ሁኔታዎች ታስረው ይገኙ የነበሩ 163 ፍልሰተኞችን አውጥቶ ወደ ኒጀር መውሰዱን የተባበሩት መንግሥታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር አስታወቀ። ፍልሰተኞቹ እንዲወጡ የተደረገው ከሁለት ሳምንታት በፊት በአገረሸው ጦርነት ለአደጋ ከተጋለጡበት የውጊያ ቀጠና መሆኑን ዩኤንኤችሲአር ገልጿል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ለትዝታ በላቸው ታቀርበዋለች። 163ቱን ፍልሰተኞች በሁከት ከተዘፈቀችው የሊቢያ ዋና ከተማ ትሪፖሊ ዛሬ ያነሳው አውሮፕላን ኒጀር ዋና ከተማ ኒያሚ በሰላም አርፏል። የዛሬው በረራ የትሪፖሊ ውጊያ የዛሬ ሁለት ሳምንት አካባቢ ከተቀሰቀሰ ወዲህ የመጀመሪያው ሲሆን በማጎሪያ ውስጥ ተይዘው የቆዩት ፍልሰተኞች ከነበሩበት የከበደ ሁኔታ ጦርነቱ የሰፋ በሄደ መጠን ለአደጋ የመጋለጣቸው አጋጣሚም እየሰፋ መምጣቱን የመንግስታቱ ድርጅት አስታውቋል። ድርጅቱ ባለፉት ሁለት ሳምንታት ውስጥም ሌሎች ሶስት መቶ ስደተኞችን ማስለቀቅ መቻሉን የዩኤን ኤችሲአር ቃል አቀባይ ባባር ባሎች አመልክተዋል። ከፍተኛ ኮሚሽነሩ አሁንም እዚያው ትሪፖሊ አካባቢ በሦስት ማጎሪያዎች ውስጥ መውጫ አጥተው የተጠመዱና እየተባባሰ ባለው ሁከት ለበረታ አደጋ የተጋለጡ ሶስት ሺህ ስደተኞች ጉዳይ እያሳሰበው መሆኑን ባሎች ለቪኦኤ ገልጸዋል። ስደተኞቹ ኤርትራን፣ ማሊን፣ ናይጄሪያን፣ ሱዳንና ሶማሊያን ከመሳሰሉ የአፍሪቃ አገሮች ወከባና ጥቃትን እየሸሹ የወጡ መሆናቸውንም ቃል አቀባዩ አክለው ጠቁመዋል። ውጊያው ወደ እነዚያ የማጎሪያ ማዕከላት እየቀረበ በሄደ መጠን ስደተኞቹም ወደ ሕይወትና ሞት ሁኔታ በጣም በጣም እየቀረቡ ይሄዳሉ። ለዚህ ነው በማጎሪያዎቹ ውስጥ ያሉትን ሁሉ ማስለቀቅና ከዚያም ደህንነቱ ወደ ተረጋገጠ ስፍራ ማዛወር እጅግ አስፈላጊ የሚሆነው። በጀኔራል ሐሊፍ ሀፍታር የሚታዘዙት ተዋጊዎች ትሪፖሊን ለመያዝ ጦርነት ከከፈቱ ወዲህ ባለፉት ሁለት ሳምንታት ውስጥ ከሁለት መቶ በላይ ቁጥር ያለው ሰው መገደሉን የዓለም የጤና ድርጅት አስታውቋል። ዛሬ ወደ ኒጀር ከተወሰዱት መካከል በአስሮች የሚቆጠሩ ሴቶችና ህጻናትም የሚገኙ ሲሆን ስደተኞቹን ወደ ሌሎች አገሮች ለማስፈር ፍቃደኛ ተቀባዮችን እያፈላለገ መሆኑንም ከፍተኛ ኮሚሽነሩ ገልጿል። የማሊው ጠቅላይ ሚኒስትር ሱሜሉ ቡቤ ሜጋ እና ምን ለመንግስታቸው ትላንት ስራ ለቋል። ከፕሬዝደንቱ ከኢብራሂም ቡባካር ኬታ ጽፈት ቤት የወጣ መግለጫ ፕሬዚደንቱ ጠቅላይ ሚኒስትሩና መላ ካቢኔያቸው ያቀረቡትን የሥራ መልቀቂያ ጥያቄ ተቀብለዋል ይላል። የሱሜዱ መንግሥት ይህን እርምጃ የወሰደው ባለፈው ወር 160 የፉላኒ ከብት አርቢዎች በተጠርጣሪ የዶጋን አዳኞች መገደላቸውን ጨምሮ በሀገሪቱ ማዕከላዊ ግዛት ሁከት መከሰቱን ተከትሎ ነው። በተባበሩት መንግሥታት ዘገባ መሠረት ባለፈው ዓመት በፉላኒና በዶጋን ማኅበረሰቦች መካከል በተካሄዱ ግጭቶች ምክንያት ስድስት መቶ የሚሆኑ ሴቶች ሕፃናትና ወንዶች ተገለዋል። ዜጎች መንግሥት ሁከቱን ለማስቆም አልቻለም ሲሉ ከሁለት ሳምንታት በፊት በዋና ከተማዋ ባማኮ ግዙፍ የተቃውሞ ሰልፍ ማካሄዳቸው ይታወሳል። ማሊ እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም ባማኮ ውስጥ ለአጭር ጊዜ የቆየውን ወታደራዊ መንግሥት ግልበጣ ተከትሎ ሙስሊም ጽንፈኞች አብዛኛውን ሰሜናዊ ግዛት ከተቆጣጠሩ ወዲህ ሀገሪቱን ለማረጋጋት እየጣረች መሆኗ ይዘገባል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ በ2016ቱ ምርጫ ዶናልድ ትራምፕ ባሸነፉበት ምርጫ ማለት ነው፣ እጇን አስገብታ እንደሆነ ለማጣራት ዋናው መርማሪ ሮበርት ሙለር ባካሄዱት ምርመራ ፕሬዚደንቱ የሀገሪቱን ሕግ በመጣስ ለማስቆም የሞከሩት ነገር ካለ 16 ጉዳዮችን አይተዋል። በመጨረሻ ያደረሱበት ድምዳሜም ፕሬዚደንቱ ሕግን ለመተላለፍ ማሰባቸው ማረጋገጥ እንዳልቻሉ መሆኑን ገልጸዋል። ትናንት ይፋ የተደረገው 448 ገጾች ያሉት የማለር የምርመራ ውጤት ሪፖርት ትራምፕም ሆኑ የምርጫ ዘመቻ ረዳቶቻቸው ሚስተር ትራምፕ በተቀናቃኛቸው ሂላሪ ክሊንተን ላይ የበላይነት እንዲጎናጸፉ ለማድረግ ከሩሲያ ጋር መመሳጠራቸውን የሚያረጋግጥ ነገር የለም ሲል ደምድሟል። ምርመራው በትራምፕ ዘመቻ ውስጥ የሰሩ ሰዎች ከሩሲያ መንግሥትና ግለሰቦች ጋር ግንኙነት ካላቸው ሰዎች ጋር መገናኘታቸውን ለመመዝገብ ቢችልም ማስረጃው ግን በፕሬዚደንቱ ላይ የወንጀል ክስ ለመመስረት በቂ አይደለም ሲሉ ልዩ መርማሪው ሮበርት ማለር በሪፖርታቸው ላይ አስፍረዋል። ሩሲያ በዩናይትድ ስቴትስ ምርጫ እጇ አለበት የሚለውን ጥርጣሬ አስመልክቶ የፌዴራሉ መንግሥት የያዘውን ምርመራ አቅጣጫ ለማሳትና ለማገድ ግን በሁኔታው የተበሳጩት ዶናልድ ትራምፕ ብዙ ሙከራዎች ማድረጋቸው ሪፖርቱ ሳይገልጽ አላለፈም። በመጨረሻም የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በኖትረዳም ካቴድራል ላይ ከባድ የእሳት ቃጠሎ ከደረሰ በኋላ ዛሬ በኤሊሴ ቤተ መንግሥት ከዩኔስኮ ልዑካን ቡድን ጋር ተገናኝተው ይወያያሉ። ዩኔስኮ ታዋቂውን ጥንታዊ ካቴድራል በዓለም ታሪክ ቅርስነት የመዘገበው እንደ አውሮፓውያን ዘመን አቆጣጠር በ1991 ዓ ም መሆኑ ይታወቃል። የዓለም የቅርስ ማዕከል ዳይሬክተር ሚሼኬል ሮስለር ቃጠሎ የደረሰበትን ካቴድራል ከጎበኙ በኋላ ሲናገሩ ሁለት ሦስተኛ የሚሆነው የኖትረዳም ካቴድራል ጥንታዊ ጣራ ጋይቷል ብለዋል። ፕሬዚደንት ማክሮን እድሳቱ ፈረንሳይ በ2024 የበጋ ኦሊምፒክን በምታስተናግድበት ጊዜ ተጠናቆ ማየት እፈልጋለሁ ብለዋል። አንዳንድ ባለሙያዎች ግን ከካቴድራሉ ታሪካዊነት አንጻር የቀድሞ ጥንታዊ ገጽታውን ልቅም አድርጎ ለመመለስ ፕሬዚደንቱ ባቀዱት ጊዜ ላይ ደርስ እንደሚችል ይጠቁማሉ። በዋሽንግተን የካቶሊክ ዩኒቨርሲቲ ረዳት ፕሮፌሰርና የኪነ ጥበባት ክፍሉ ሊቀመንበር ኖራ ሄይማን በበኩላቸው ሲናገሩ ኖትረዳም የተስፋና የፈረንሳይ መለያ እንዲሁም የካቶሊክ እምነት ምልክት ነው ብለዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትስ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 11 2011 ዓ ም ምሽት ፕሮግራም ነው። ባለፈው ዩናይትድ ስቴትስ ፕሬዝደንታዊ ዘመቻ ወቅት ሩሲያ እጇን ዶላ እንደሆነ ለማጣራት ለ22 ወራት ያህል ሲካሄድ የቆየው ምርመራ ውጤት ሪፖርት ለተወካዮች ምክር ቤቱና ለሕዝብ ትላንት ሐሙስ ይፋ ተደርጓል። ሴራም ሆነ የማሰናከል ተግባር የለም። ለእኔ መልካምነት ሆኖልኛል። ሴራም ሆነ የማሰናከል ተግባር እንደሌለ ተገልጧል። በነገራችን ላይ በፊትም አልነበረ ለወደፊትም አይኖርም። ፕሬዚደንት ዶናልድ ትራምፕ ናቸው ይህንን ያሉት። ዴሞክራቶቹ እንደራሴዎችም የሚሉት አላቸው። ልዩ ካውንስል ፕሬዚዳንቱን ከማሰናከል ተግባር ነጻ እንዳላደረጋቸው በግልጽ አስቀምጧል። አሁን ፕሬዚዳንቱ ለፈጸሙት ተግባር ተጠያቂ እንዲሆኑ የማድረጉ ኃላፊነት የሚጣለው ምክር ቤቱ ላይ ነው። ዲሞክራት እንደራሴ ጄሮልድ ናድለር ናቸው። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አዲሱ የኦሮሚያ አመራር የተሰጠውን ትልቅ ኃላፊነት በመገንዘብ ለሕዝብ ጥያቄ ተግቶ እንዲሠራ ጠቅላይ ሚኒስትር አብይ አህመድ አሳስቡ። የክልሉ ከፍተኛ አመራር የሽኝት ዝግጅት በትላንትናው ዕለት አዳማ ውስጥ ተካሂደዋል። ሙክታር ጀማል ተጨማሪ አለው። በትላንትናው ዕለት ሐሙስ የጨፌ ኦሮሚያ የኦሮሚያ አመራር ሹመት በኋላ የተደረገው የክልሉ አመራሮች ሽኝት ዝግጅት ላይ አቶ ለማ መገርሳ፣ ዶክተር ወርቅነህ ገበየሁ፣ ወይዘሮ ጠይባ ሐሰንና አቶ አለሙ ስሜ የሜዳሊያ ሽልማት ተበርክቶላቸዋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በዝግጅቱ ላይ እንደገለጹት ይህ ሽልማት የጀግንነትና አመራሮቹ ላስመዘገቡት ትልቅ አስተዋጽኦ ብሎም ወደ ሌላ ግዳጅ ለሚጓዙበት ምዕራፍ የሽኝት ሽልማት መሆኑን ተናግረዋል። ዶክተር አብይ በተለይ ስለ አቶ ለማ መገርሳ አብዝተው የተናገሩ ሲሆን አቶ ለማ በምጥ ሰዓት የኦሮሞን ሕዝብ ከጭንቅ የታደጉ ራሳቸውን ለመሰዋዕትነት እያቀረቡና ችግሮችን መሻገር እንዲቻል ከፍተኛ አስተዋጽኦ ያበረከቱ መሪ ናቸው ብለዋል። የዛሬዎቹ መሪዎችም የቀደምቶቻችሁን ፈለግ በመከተል የተሻለ ትሰሩ ዘንድ ሹመት ሳይሆን አደራን የተሰጣችሁ ሲሉ ነው ለተራ ተቀባዮች መልእክታቸውን ያስተላለፉት ዶክተር አብይ አህመድ ኤርጋን ስንቀቡ ረፊና እንበቀቲና ቢሮ ጩፈተኒ ለእናንተ ያለኝ መልእክት አትተኙ አትረፉ ቢሮችሁን ዘግታችሁ አትቀመጡ ሩጡና ይህንን ህዝብ አገልግሉ የኦሮሞን ህዝብ ማገልገል ትልቅ ክብር መሆኑን አውቃችሁ አዲስ ስልጣን ሳይሆን አዲስ ተጠያቂነትና ኃላፊነት ማግኘት መሆኑን አስባችሁ በአባ ገዳዎች በመመከር ከቄሮና ከቀሬ ጋር በመመካከር ከኦሮሞ ምሁራን ጋር በመመካከር የኦሮሞን መሬት ለማልማት እንድትሰሩ፣ ይህ ሀደራ የመንግስት የጨፌው የመላ ኦሮሞ ህዝብ ሀደራ እንደሆነ መልእክቴን ላስተላልፍላችሁ ፈልጋለሁ። ኢማናንኩን ከሞቱማ ከንጨፌ ከንኡመተ ኦሮሚያ ጉቱ አከቴ ኤርጋ ኩን ሲደበርሱ በርባድ በዝክረ በዓሉ ላይ የተገኙት ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በበኩላቸው ዘመኑ የለውጥ ዘመን ነው ብለዋል። የብልጽግና ጉዞን እውን የምናደርግበት ወሳኝ ምዕራፍና ወደ ምዕራፉ ለመሸጋገር ደግሞ ብዙ እንቅስቃሴዎች መደረጋቸውንም አስታውሰዋል። በአሁን ጊዜ ለውጡንም ተሳፍረናል። ይህ የለውጥ ጉዞ ስኬታማ ውጤቶችንም እያስመዘገበ፣ በተለያየ መልክ ደግሞ ተግዳሮቶችም እያጋጠሙ ነው ብለዋል አቶ ደመቀ። በዚህ ሂደት መሪዎች ሳንኩራራና ሳንንሳፈፍ ድሆችን የማዳመጥ ታሪካዊ ኃላፊነት አለብንም ሲሉ ነው መልእክታቸውን ያስተላለፉት። ወጣቱ ወንድሜ ሽመልስ ይህንን ኃላፊነት መሸከም፣ ይህንን ታላቅ ህዝብ፣ ይህንን ክልል መሸከም ትልቅ አደራና ትልቅ ኃላፊነት ነው። እስካሁን በመጣበት መንገድ አኩሪና ስኬታማ ጉዞዎችን እንደተጓዘ ገና አዳዲስ ኃላፊነት በውጤትና ለበለጠ ስኬት ለውጡን ለማራመድ ድሀውን ህብረተሰባችንን ለመታደግ ጠንካራ ሀገር ለመገንባት ስለሆነ ይህንኑ እውን ለማድረግ ወንድሜ ሽመልስ እና ጓደኞቹ የስራ ጊዜና ዘመን ይሁን ልን አዲሱ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመለስ አብዲሳ በዛሬው ዕለት ከመሪዎቻችን ትልቅ ነገር ተምረናል ብለዋል። ህዝባችን በመሥዋዕትነት የደረሰበትን ቦታ እናሻግራለን ያሉት አቶ ሽመልስ ሁሉም አካል ባለበትና በተመደበበት ቦታ የተሰጠውን ተልዕኮ ከግብ ለማድረስ ቀን ከሌት መትጋት እንደሚኖርበት መልእክት አስተላልፈዋል። ረኮ መተኬኛ ሂክኔ ኦሮሚያ ጃሬ አ የህዝባችንን ችግር በመፍታት ኦሮሚያን በአግባቡ በመገንባት ኦሮሚያ ከራሷ ችግር አልፋ ለሌሎች ህዝቦች እንድትበቃ ለማድረግ ቀን ከሌት መስራት ይጠበቅብናል። ከመሪዎቻችንም ትልቅ ነገር መማር ይኖርብናል። መሪዎቻችን መርተው ታግለው ድል አምጥተው ከሥራቸውም በመምራት መሪዎችን በማፍራት የሚተኳቸውን መሪዎችንም በማፍራት ሊያሳዩ እንችለዋል። ይህንን ደግሞ በየደረጃው ያለው መዋቅራችን ባለበት ቦታ ሁሉ መሪዎችን ማፍራት፣ መዋቅሩን ማጠናከር፣ ሁሉም ቦታ ላይ የሕዝባችንን ፍላጎት ሊመልስ የሚችል ትውልድ በማብቃት ጠንካራ የሆነ የኦሮሚያ ብሔራዊ ክልላዊ መንግስት መመሥረት ይኖርብናል። ፌዲውማ ተኬኛ ጣሎ ተደቢሱ በከውንዳቲ አንጎምሱን በክብረ በዓሉ ላይ የተገኙት ሌላው እንግዳ የትግራይ ብሔራዊ ክልላዊ መንግሥት ምክትል ፕሬዝዳንት ዶክተር ደብረ ጽዮን ገብረ ሚካኤል ናቸው። ዶክተር ደብረ ጽዮን ጊዜው የሽግግር ነው፣ ኦሮሚያም ሆነ ሌሎች ክልሎች ብሎም በሀገር አቀፍ ደረጃ ሁሉም የሚለማበትና የሚለወጥበት ትልቅ ዕድልና አጋጣሚ አለ ብለዋል። ብዙ ለውጥም ማምጣት እንደሚያስችል እምነት አለኝ ብለዋል ዶክተር ደብረ ጽዮን በዚህ ሂደት ውስጥ ውጤቶችና ስኬቶች ብቻ ሳይሆኑ ተግዳሮቶችም እንደነበሩ መሸሸግ አልፈልጉም። የትግራይ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ሁላችሁም እንደምታውቁት በኦሮሚያም በሀገራችንም ደረጃ ብዙ ፈተናዎች ናቸው ያሉን፣ ብዙ ችግሮች ገጥመውናል። የሰላም የመፈናቀል ህገ መንግስቱ ዙሪያም በርካታ እንቅፋቶች የገጠሙን ፌዴራል ስርዓታችንም እንደዚሁ ፈተና ላይ የወደቀበት ጊዜ ነው። እንደዛም ሆኖ ግን ጉዞአችን ብሩ ነው። ችግሮች ቢኖርንም፣ በርካታ እንቅፋቶች ቢገጥሙንም እነዚህን በሙሉ ማለፍ እንችላለን። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ። አዲሱ የኦሮሚያ ምክትል ርዕሰ መስተዳደር አቶ ሺመልስ አብዲሳ ዛሬ ከደንቢ ዶሎና ቄለም ወለጋ ዞን የማኅበረሰብ ተወካዮች ጋር ተወያይተዋል። ቪኦኤ ያነጋገራቸው የውይይቱ ተሳታፊዎች በዞኑ ሰላም እንደሚያሰፍኑ ተናግረዋል። ምክትል ርዕሰ መስተዳድሩ የደንቢ ዶሎ ውይይታቸውን አጠናቀው በኦሮሚያና በቤንሻንጉል ጉምዝ አዋሳኝ አካባቢዎች ጸጥታ ላይ ለመምከር ወደ አሶሳ ሄደዋል። ናኮር መልካክ ከነቀምቴ ተጨማሪ ይዟል። የኦሮሚያ ክልል አዲሱ ምክትል ርዕሰ መስተዳድር በደንቢዶሎ ከተማ ቅጽበታዊ የሆነ ጉብኝት ማድረጋቸውን የቄለም ወለጋ ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። አቶ ሽመልስ የዞኑንና አካባቢውን ፍጹም ሰላም ለመመለስ መንግስት እየሰራ መሆኑን ማስታወቃቸውን የክልሉ መገናኛ ብዙሃን ቴሌቪዥን ኦቤን ዘግቧል። የደረስንበት ምዕራፍ በጣም የተወሳሰበ እና ከፍተኛ መስዋዕትነት የሚፈልግ በመሆኑ በዛው ልክ መዘጋጀት ይኖርብናል ማለታቸውንም የኢትዮጵያ ዜና አገልግሎት ዘግቧል። ከዳሌ ሰዲ ወረዳ በውይይቱ ላይ የተሳተፉት አቶ መለሰ ሂካ የምክትል ርዕሰ መስተዳደሩን ቅጽበታዊ ጉብኝት አድንቀው ስለተወያዩባቸው ጉዳዮች ተከታዩን ብለዋል። ከህዝቡ ጋር የተደረገው ውይይት እጅግ በጣም ደስ አርኪ ነበር። ህዝቡ ሲያነሳ የነበረው የጸጥታ ጉዳይ፣ ስለ ልማት ጉዳይ አንስተው ነበር። በቀደም ትናንት ተሹመው እዚህ ዛሬ ወለጋ መገኘታቸው እጅግ በጣም ደስ የሚያሰኝ ነው። የትውልድ ለዚህ ህዝብ እንዴት ምን ያህል ያስባል የሚለውን ነገር ነው የሚያሳይ። እናንተ የአንድ አባት የአንድ እናት ልጆች ሆናችሁ መቀራረብ ምንድን ነው ያቃታችሁ? ከአቃታችሁ ስለምንድን ነው ያገር ሽማግሌ ጠርታችሁ እንዲ የምንያታድርጉ ተብሎ ነበር። እንደዚህ ከቀጠለ ደግሞ ልማት እንዳይሰራ ብላ አድርገው ይሄኛው ስለሆነ በተቻለ መጠን እኛም እንሰራለን። ራንሰታችን የሰጠናቸው ነገሮች አሉ። እነዚህን ሰዎች ደግሞ በተቻለ መጠን ደም ከሚፈስ ሁለቱም ቁጭ ነው እንዲያወሩ እንዲነጋገሩ ተነግሯቸዋል። እጅግ አር አርኪ መልስ ነው ሰጡ። ሌላው የውይይቱ ተሳታፊ ሀጂ አህመድ አልይ አቶ ሽመልስ ፍጹም ሰላም ወደ ቄሌ ሞለጋ እንዲመለስ ተሳታፊዎቹን ቃል ማስገባታቸውን ጠቅሰው እንዲህ ብለውኛል ከነሞ ወለጋ ትንሽ ሰላም ስለሌለ ችግሩን ለመፍታት ብሎ ህዝቡ ጋር ለነዋየት ብሎ መምጣታቸው በጣም ህዝቡ ደስ ብለዋል። እነሱም አማና እየወሰዱ አሉ። እኛም ደግሞ አማና ወስደን ሰላማችን እንጠብቃለን ብለን ሰላሙ የእኛ ጉዳይ ስለሆነ እኛ እንጠብቃለን ብለን ከነሱ ጋር ተወያይተናል። ወይዘሮ ብርቱካን ቶለሳ ምክትል ርዕሰ መስተዳድሩ በኦሮሞ ነጻነት ግንባር ታጣቂዎች እና መንግስት መካከል እየታየ ያለውን ጥል ለመፍታት እንዲሰሩ እና በጥሉ ምክንያት ሰለባ እየሆኑ ያሉትን ንጹሃን ዜጎች እንዲታደጉ መጠየቃቸውን ለቪኦኤ ገልጸዋል። የዞኑ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሀብታሙ ከተማ በጸጥታ ችግር ምክንያት በዞኑ የተጓተቱ የመሰረተ ልማት አውታሮች ግንባታ በፍጥነት እንዲጠናቀቁ መንግስት እንደሚሰራ ምክትል ርዕሰ መስተዳድሩ ቃል መግባታቸውን አመልክተዋል። አቶ ሽመልስ አብዲሳ የደንቢዶሎ ውይይታቸውን አጠናቀው በኦሮሚያ እና ቤኒሻንጉል ጉሙዝ አዋሳኝ አካባቢዎች ጸጥታ ዙሪያ ለመምከር ወደ አሶሳ ማቅናታቸው ታውቋል። ለአሜሪካ ድምፅ ናኩር መልካ ከነቀምቴ። ወደ ቀጣይ ዘገባ እናልፋለን። ከምስራቅና ከምዕራብ ጉጂ ዞኖች የተፈናቀሉ የጌዲዮ ብሔረሰብ ተወላጆች ለተለያዩ በሽታዎችና ለምግብ እጥረት መጋለጣቸውን እየተናገሩ ነው። አጣዳፊ ተቅማጥና ማጅራት ገትርን የመሳሰሉ ወረርሽኝ አስከታይ ችግሮች በመጠለያ ጣቢያዎች ውስጥ መታየታቸውን እዚያው ያሉ የአካባቢው የጤና ባለሙያዎች ገልጸዋል። በመጠለያ ጣቢያዎች ተከሰቱ ባሏቸው ሕመሞች የሞቱ ሰዎች መኖራቸውንም ባለሙያዎቹ ተናግረዋል። ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ትላንት ባወጣው መግለጫ ከፍተኛ የምግብ እጥረት መኖሩን ገልጾ ዜጎች ለከፋ ወረርሽኝ ሊጋለጡ እንደሚችሉ አስጠንቅቋል። ቡድኑ የተፈናቀሉ ዜጎች ለከፋ ችግር መጋለጣቸውን ጠቅሶ ሰብአዊ ድጋፍ ሰጪ ድርጅቶች እንዲረባረቡና እርዳታውን እንዲያሳድጉ ጥሪ አቅርቧል። የክልሉ ጤና ቢሮ ለቪኦኤ በሰጠው መግለጫ ደግሞ ወረርሽኝ ተከስቷል መባሉን አስተባብሎ ታመው ሆስፒታል የገቡ ሰዎች ተመርምረው ከተጠቀሱት በሽታዎች ነጻ መሆናቸው ተረጋግጧል፣ ብሏል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ ዘገባ ልኳል። ስማቸው እንዲገለጽ ያልፈለጉ በገደብ ወረዳ ከሚገኙ መጠላጣቢያዎች በአንዱ ውስጥ የሚገኙ ተፈናቃይ የሚሰጣቸው የእለት ምግብ በቂ ያለመሆኑ ጠቅሰው ከረሃቡ ይልቅ አሁን ለተለያዩ በሽታዎች እንደተጋለጡ ተናግረዋል። ምንም አናገኝም። ልጆቹም አሁን በነፍስ ናቸው። በዛ ምንም የላቸው የምግብ ማጣት ላይ እናት የምን አምጥታት አጥባ የምትበላ ነገር የለ የምጠጣ ነገር የለ ምንም አናገኘ ከሱ ጥረት ነው። ሰው እየሞተ ትልልቆቹም እየሞቱ ነው። ከአንድ ሳምንት ወዲህ ያለንበት ሁኔታ አስከፊ ነውም ብሏል። ዝናብ እየጣል በመሆኑም ተስፋ የሚያስቆርጡ ነገሮች እየገጠሙን ነው በማለት ተናግሯል። ልጆቻቸው በሳል ከፍተኛ ትኩሳት፣ ትውከትና ተቅማጥ ታመሙባቸውን እንዳሳከሟቸው ገልጾ ሆኖም ግን ተመልሶ እንደሚታመሙ ተናግሯል። የእሳቸው ብቻ ሳይሆን በርካታ ሕጻናት ወላድ እናቶችና እርጉዝ ሴቶችም በአንዳንድ በሽታ እየተያዙ መሆናቸውን ጠቁመዋል። ለተፈናቀሉ ዜጎች የሕክምና አገልግሎት እየሰጠ የሚገኘው የጤና ባለሙያ መረጃ እንዳያወጡ ማስጠንቀቂያ ስለተሰጣቸው ስ ቅድማቸው እንዳይገለጥ ጠይቀው የወረርሽኝ በሽታዎች ታይቷል ብሏል። በውል የተከሰተው ወረርሽኝ ተቅማጥና የማጅራት ገትር በሽታ መሆናቸውን እንዲሁም አተት መከሰቱ ተረጋግጦ በቂ ዝግጅት የተደረገ ቢሆንም እንድገለጽ አልተፈለገም ነው ያለው። ዲ ሳስበክት ተደርጓል እና ፊዚ ሲያኖች እንትን ብሏል። ግን ፖለቲከኞች ይህ ነገር ድጋሚ እንዳታውሩ ዛሬ በቲትና መሳይ ማስጠንቀቂያ ታችንም አንድ ላይ ሰብስቦ እንዳይ ነገር ነው አያውሩት ና አሁ ተከስቷል። ዳግኖሲስም እንዳናደርግ እንዳይነገርም እንዳናወረ ምናምን ነው እንግዲህ ዛሬ እንትን አሉ። ማለት በጣም እየተባባት ምንም አይነት ለውጥ የለም። የተፈናቀሉ ዜጎች ያሉበት መጠለያ ጣቢያዎች ለበሽታ አጋላጭ መሆናቸውም ጠቁሞ የምግብ ውጥረት ችግር ቢኖርም ከመጀመሪያው አሁን ለውጥ መኖርም ተናግሯል። በመጠለያ ጣቢያዎች ተከሰቱ ባላቸው የወረርሽን በሽታዎች የሞቱ ሰዎች ስለመኖራቸውም ተናግሯል። በተለያዩ ሳይቶች እንግዲህ የተከሰቱ ናቸው። አውሬት ተደርጎ ያው በየሳይቱ ማናጅ ማድረግ ስለማይቻል እንደ አይነት ኬቶች ደግሞ ሆስፒታል አድሜት ሆነ ማናጅ የሚደረጉት በፊዚሽያን ፎሎ አፕ ስለሚያስፈልጋቸው እና ሁሉም እዛ ናቸው፣ ሆስፒታል ናቸው። ገደብ ሆስፒታል ነጎት ይትንኛ የገዲዮ ዞን ጤና መምሪያ ኃላፊ መረጃ እንድሰጡን የእጅ ስልካቸው ላይ ብንደውልም በስልክ መረጃ አልሰጥም ብሏል። የክልሉ ጤና ቢሮ ጥና ጤና ነክ ድንገተኛ አደጋ ቁጥጥርና ምላሽ ስርዓት አስተባባሪ ተወካይ አቶ አባተ አዶሳ በበኩላቸው ተፈናቃዮች ባሉባቸው አካባቢዎች የተፈጠሩ የወረርሽኝ በሽታዎች የለም ብሏል። ታመው ሆስፒታል የገቡ ታካሚዎችም ተመርምረው ነጻ መሆናቸው ተረጋግጧል ያሉት አቶ አባቴ የምግብ ጥርስ ችግር ግን ሊኖር ይችላል ብሏል። አልተነሰተም። ላብራቶሪ ቴስት ሰርቶ ኔጌቲቭ ነው የሆነ ሁሉ። እዛ አካባቢ ያሉ የህክምና ባለሙያዎች ግን አለ የሞቱም አሉ በዚህ ምክንያት ይላሉ። በሌላ ነገር በኩል ድንበር የለሽ የዓለም አቀፍ ነጻ ሐኪሞች ቡድን ኤም ኤስ ኤፍ ትላንት ባወጣው መግለጫ የዜጎች መፈናቀል ያስከተለው ቀውስ ለከፍተኛ የምግብ እጥረት እንዳጋለጣቸው ገልጾ ባለፉት ሁለት ሳምንታት ብቻ እድሜያቸው ከአምስት በታች የሆኑ ሁለት መቶ አምስት ህጻናት ለበሽታ ተጋልጠው መታከማቸውን እንዲሁም ሀምሳ አምስት ጨቅላ ህጻናት መታየታቸውን አስታውቋል። በምግብ እጥረት በሽታ የሚሰቃዩ እርጉዝ ሴቶች መኖራቸውን የገለጸው የሐኪሞች ቡድን መግለጫ ዓለም አቀፍ ረጅት ድርጅቶች በስቃይ ላይ የሚገኙ በመቶ ሺዎች ለሚቆጠሩ ዜጎች ሰብአዊ ድጋፍ እንዲያደርጉና በማድረግ ላይ የሚገኙ ደግሞ ድጋፋቸውን እንዲያሳድጉ ጥሪ አቅርበዋል። ቡድኑ ከምግብ እጥረት በተጨማሪ ዜጎች በንጹህ የመጠጥ ውሃ እጦት እንደሚቸገሩና በአስቸጋሪ ሁኔታ ውስጥ እንደሚኖሩ አረጋግጧል። በገደብ ወረዳ የመጠለያ ጣቢያዎች ውስጥ የሚገኙ እድሜያቸው ከአምስት ዓመታታቸውን ህጻናትን ለይቻ ያለው የሚለው የሐኪሞች ቡድን ሪፖርት ህጻናቶቹ የገጠማቸው የምግብ እጥረት በዓለም አቀፍ ደረጃ አስከፊ ከሚባለው በላይ ነው ብሏል። በመሆኑም አስቸኳይ ምላሽ ያሻቸዋል ነው ያለው። በአካባቢው ያለው የሕክምና ቁሳቁስ ያረጁና ያፈጁ በመሆናቸው የተሻለ ሕክምና ለመስጠት አዳጋች ነው ብሏል መግለጫው በመጠለያ ጣቢያዎች ያለውን ችግር ይበልጥ አስቸጋሪ የሚያደርገው በምግብ እጥረት ተጎዱ ህጻናት ወደ ህክምና ጣቢያ የሚመጡት ከረፈደ ወይም በጣም ከተጎዱ በኋላ መሆኑን የጠቀሰው ደግሞ በስፍራው የሚገኙት የሐኪሞቹ ቡድን መሪ ማርኩስ ቦይንግ ነው። የአካባቢው የጤና ኃላፊዎች ከሳምንት በፊት በሺዎች የሚቆጠሩ ተፈናቃዮች በተቅማጥ በሽታ እንደተጠቁ ሪፖርት ማድረጉን ጠቁመው ዜጎች በከፋ የወረርሽን በሽታ ሊጠቁ እንደሚችሉ አስታውቀዋል። ችግሩን በአጭሩ ለመፍታት የአካባቢውን ንጽህና መጠበቅ፣ ውሃ ማቅረብና በቂ ሽንት ቤቶችን ማዘጋጀት እንደሚያስፈልግ አሳስቧል። መግለጫው የህክምና አገልግሎት መስጠትና ሰብአዊ ድጋፍ ማቅረብ ዘላቂ መፍትሄ እንደማይሆነ እንደገለጸው በኢትዮጵያ የቡድኑ ኃላፊ መሐመድ ሞርሽድ ዜጎች ወደ ቀያቸው እንዲመለሱ ሁለንተናው ጥረት ከዞኖች እስከ ሀገሪቱ መንግስት ድረስ መደረግ አለበት ብለዋል። ከዚህ ጋር በተያያዘም ተፈናቃዮች ባሉባቸው አካባቢዎች ውሃ ወለድ በሽታ የመከሰት እድሉ ሰፊ በመሆኑ ከወዲሁ ጥንቃቄ ሊደረግ እንደሚገባ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ማሳሰቡን ከሶስት ቀናት በፊት የኢትዮጵያ ዜና አገልግሎት መዘገቡ ይታወሳል። አሁንም በገዶ ዞን ከምስራቅና ምዕራብ ጉጂ ተፈናቅለው የመጡ ዜጎች በመጠለያ ጣቢያዎች በአስቸጋሪ ሁኔታ ውስጥ ይገኛሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ። አመሰግናለሁ ዮናታን፣ ለዘገባው። ወደ ተከታዩ ዘገባ እናልፋለን። በአርሲ ዩኒቨርስቲ ስር በተግባር ልምምድ ላይ ያሉ የህክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በፖሊስ መበተኑ ተነግሯል። ስለ ትናንቱ ክስተት እንዲሁም በሌሎች እጩ የህክምና ባለሙያዎች የሚነሱ ቅሬታዎችን የሚያስቃኝ ጥንቅር ሀብታሙ ስዩም አዘጋጅቷል፣ ቀጥሎ ይቀርባል። ላለፉት ሦስት ወራት ያክል አቤት ስንል ከርመናል ይላሉ የአርሲ ዩኒቨርሲቲ በተግባር ልምምድ ላይ ያሉ የህክምና ተማሪዎች። ከአንድም ሁለቴ ለዩኒቨርሲቲው ባደረስነው ደብዳቤ ላይ ለሥነ ልቦናና ኢኮኖሚያዊ ጫና ያበቁንን ችግሮች ዘርዝረናልም ይላሉ። ከእጩ ሐኪሞች መካከል አንዱ የሆነው ወንዱ ምትኩ በሥራ ልምምድ ወቅት እሱና ባልደረቦቹ የሚገጥማቸውን ችግር እንዲያጋራል። ከጥቃቅን ጥያቄዎች ከመሰረተ ልማት ላይብረሪ፣ መማሪያ ክፍሎች፣ የማጥኛ ቦታዎች ጀምሮ እስከ ኢቫሉዌሽን ግሬድ አሰጣጥ፣ የውጤት አያያዝ፣ የፈተናዎች ተነስቶ እስከ የመጨረሻ ዓመት ላይ ደግሞ የስራ ሰዓት የሚሰጠው ኢቫሉዌሽን በሲኒየር ዶክተሮች ዶክተሮች ላይ የሚደርሰው ስድብ በታካሚዎች እና ከእነሱ ጋር በሚመጡ ሰዎች ሐኪሞች ላይ የሚደርሰው ድብደባና ስድብ ይሄ ሁሉ ይቁም፣ ሐኪሞች በሚሰሩ ስራ ደግሞ በቂ ክፍያም እየተከፈላቸው አይደለም የሚሉት ጥያቄዎችን ያካተተ ነበረ። እኒህና ተጨማሪ ቅሬታዎችን ያሰሙ እጩ ሐኪሞች አፋጣኝ ምላሽ እንዳላገኙ ይናገራሉ። ስለሆነም ወደ ቀጣይ እርምጃ ተሻገሩ። ቀጣዩ እርምጃ ቅሬታን በሰላማዊ ሰልፍ መንገድ ማሳየት ነው። እሱም ግን በሰላም አልተጠናቀቀም እና መጀመሪያ ከግቢ ስንወጣ አላየንም ነበረ። በሰልፉ ተሳታፊ ከነበሩትና ስሜ አይጠቀስ ያለች ሌላ እጩ ባለሙያ ትናንት ረፋድ ላይ የተፈጠረውን ክስተት በስሜት ትሞልታ እንዲት አስታውሳለች። መዝለል ጀመሩ ፖሊሶቹ። ዘሎ መጣና የፊት ያለውን ልጅ መምታት ጀመረ። ልክ ሲመታው ሁሉም ተበተነ። ሲበተን እንዴት ነው እንዳላችን፣ መበታተን ሲጀምር ወዲያው መዓት ሆኖ መጡ ዱላ ይዘው፣ በምንም የሚያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ እንወጠን ሻይ ቤት መግባት ነበረ። በዛ መሀል ወደቅኩ። ተወድቅ ለሱ እንኳን ለኔ ርኅራኄ ሊያሳየኝ ይቅርና በያዘው ዱላ መማታት ጀመረ። አረ በማርያም ብዬ እየለመንኩት መማታት ጀመረ። እንደምንም ጓደኛ የመታ አንስታው ሻይ ቤት ገባን። እሱ መንገድ ላይ ወደኩ መቱ። ሻይ ቤት ገብቼ ከሌላ በጠበኩበት ጊዜ ከአስፋልት ወጥቼ ሻይ ቤት በገባው ጊዜ ከዛ ውስጥ ጎትተው አውጥተው ሚውጡ እየተባለን የተመጣ ነው። አሁን በስራ ላይ ባለው የኢትዮጵያ የትምህርት ስርዓት መሰረት ሐኪሞች ስድስት ዓመታትን በትምህርት ያሳልፋሉ። ከስድስቱ ዓመታት መካከል የመጨረሻውን አንድ ዓመት በተግባር ልምምድ ነው የሚያሳልፉት። በዚህ ሰዓት እኒህ የህክምና ተማሪዎች ከተማሪነት ይልቅ ዶክተር የሚለውን ማረግ ከመጠቀም ጀምሮ በበላይ ዶክተሮች የቅርብ ክትትል ስር ሆነው ህሙማንን የማከምና የማስተናገድ ሥራዎችን እንደሚሠሩም ነግረውኛል። የአርሲ ዩኒቨርሲቲ ተማሪዎች ከዩኒቨርስቲያቸው የመሠረተ ልማት ጉድለት ጋር አብረው ያነሱ ችግር ከዚህ አሰራር ጋር የሚገናኝ ነው። ይህ ችግር ባዲስ ዩኒቨርሲቲ ተማሪዎች ብቻ ሳይሆን በተለያዩ ዩኒቨርሲቲዎች ስር ባሉ ተለማማጅ ህክምና ባለሙያዎችም የሚነሳ ነው። ዛሬ በአንድ ታዋቂ ሆስፒታል ውስጥ የሚያገለግሉት ዶክተር አብርሃም አሪያ በተግባር ልምምድ ላይ ባሉ ሐኪሞች ዘንድ ጭንቀት እንደ ባህል የኖረ ነው ይላሉ። ብዙ ጊዜ ኢንተርንሺፕ ላይ ያለን ሰው ልክ እንደ ተማሪ ከማየት ይልቅ ትንሽም እንደ ጠብላት የማየት አይነት አካሄድ አለ። በህክምና ትምህርት ቤቶች ውስጥ ይሄ የረጅም ጊዜ ባህል ነው። ከዚህ በተጨማሪ ልክ አንድ ሰው ትርፍ ትርፍ ሰዓት ሲሰራ በህጉ መሰረት የሚከፈለው ክፍያ አለ፣ በማንኛውም መስሪያ ቤት ውስጥ በህክምና ውስጥም አለ። ግን ለኢንተርኖች አይከፈልም። ምክንያት የሌለው አካሄድ ነው። ክፍያ አይከፈልም። ስለዚህ አንድ ተለማማጅ ሐኪም ወይም ኢንተርንሺፕ ላይ ያለ ሐኪም ሰላሳ ስድስት ሰዓት ቀጥታ መደዳውን ሊሰራ ይችላል። መስራቱ ብቻ ሳይሆን አንዳንዴ በብዙዎች ቦታ ላይ እንደሚታየው ማደሪያ ቦታም የለውም። ከዛ በተጨማሪ ምንም አይነት ክፍያ አይስከፈለውም። ስለዚህ ከሚያገኛት በጣም አነስተኛ ከሆነች ደሞዝ ላይ ለዛው ለምግቡ የሚያወጣው እና ለራት ለቁርስ ሲያወጣ ያወረድ ደሞዝ ያልቃል ማለት ነው። ከዛ በተጨማሪ የሚደረገው የሞራል ጉዳት አለ። የሞራል ጉዳቱ ታካሚዎች በሚመጡበት ጊዜ ወይም ራውንድ ይደረጋል በሚባልበት ጊዜ ላይ በሲኒየር ሐኪሞች የሚኖር አንዳንዱ የማንቋሸሽ ደስ የማይል ንግግሮች ታካሚ ፊት ይኖራሉ። እዚህ በተጨማሪ ደግሞ ማህበረሰቡ ላይ እየታየ ያለው ችግር እኝም ሐኪሞች ልክ ሰው ሊታከም በሚመጣበት ጊዜ እንደሚፈጠር ችግሮች ወይም ካሉ ወይም ለምሳሌ አንድ ታካሚ ህይወቱ የሚያልፍ ከሆነ ቫዮለንት የመሆን እና ፊዚካሊ ለመደብደብ የመሞከር እና የመደብደብም ነገሮች እየታዩ ነው ያሉት። በጅማ ዩኒቨርሲቲ ላይ የታየው ነው። በሐዋሳ ዩኒቨርሲቲ ውስጥ ሆነው በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ የጠቆሙኝ ጉዳይ በእጩ ሐኪሞችና በመንግስት መካከል የሚገባው ውል ፍትሐዊነት እንደሚያንሰው ነው። ዶክተር አብርሃም አሪያ ስለውሉ ይህንን አጋርተው ነው። ትክክል ነው። እሱ የኮስት ሼሪንግ ይባላል። በሀገራችን በቅርብ ጊዜ የተጀመረ ነው። ኮስት ሼሪንግ የሚባለው ልክ አንድ ተማሪ የዩኒቨርስቲ ትምህርቱን ከተማረ በኋላ ቀጣይ በሚኖረው ስራ ላይ ከደሞዙ እየተቆረጠ ሙሉ የቱዊሽንን አስራ አምስት ፐርሰንት የሚከፍልበት አይነት ስርአት ነው ያለው። ነገር ግን ወደ ህክምና ስንመጣ ቱዊሽኑ አስራ አምስት ፐርሰንት መሆኑ ይቀርና መቶ ፐርሰንት እንዲከፍል ይደረጋል። ይሄ ከሌሎች የትምህርት መስኮች አንጻር ሲታይ በጣም ከፍተኛ ነው እና በጣም አግባብ የሌለው ነው። ለምሳሌ በህክምና ላይ በምንማረግበት ጊዜ ለስድስት አመቱ የምንከፍለው ቱዊሽን ወይም የተፈራረም ነው ወደ ከሀምሳ አምስት ሺህ ወደ ስልሳ ሺህ አካባቢ የሚሆን ነው። ነገር ግን መጨረሻ ላይ ልክ ስንጨርስ ዲግሪያችንን መውሰድ ምንፈልግ ከሆነ ክፈሉ የምንባለው አራት መቶ ሀያ ሰባት ሺህ ብር ነው። በጉዳዩ ላይ ያላቸው ምላሽ ለመጠየቅ የጤና ጥበቃ ሚኒስቴር ቃል አቀባይ የሆኑትን አቶ ዮርዳኖስን ደውዬ ለማግኘት ሞክሬ ነበረ። እሳቸው በአጭሩ ከጤና ጥበቃ ሚኒስቴርና ከትምህርት ሚኒስቴር የተውጣጣ ቡድን ወደ አርሲ ዩኒቨርሲቲ እንደተላከና ዝርዝሩ ለወደፊቱ እንደሚገለጽ ነግረውኛል። የአርሲ ዩኒቨርሲቲና የትምህርት ሚኒስቴር ተወካዮችን ለማግኘት ብሞክርም አልተሳካለኝም። ለአሁኑ ምላሻቸውን እንዳገኘን መልሰን ለእናንተ እናስደምጣለን። ዛሬ በብዙ የክርስትና እምነት ምዕራባውያን ተከታዮች ዘንድ የስቅለት ዕለት ነው። ክብሩ በኢየሩሳሌምና በቫቲካን በተለመዱ ሃይማኖታዊ ክንዋኔዎች ታጅበው ውሏል። ቫቲካን ላይ ብፁዕ አቡነ ፍራንሲስ የመሩት ሥነ ሥርዓት ወትሮም በሚከናወንበት በጥንታዊ የሮማ ኮሎሲየም በተካሄደ የኢየሱስ ክርስቶስ ስቅለት ታስቧል። ሮበርት በርገር ከኢየሩሳሌም ሳቢና፣ ካሴል ፍራንኮ ከሮም ያጠናቀሯቸው ዘገባዎች አሉ። ትዝታ በላቸው ታቀርበዋለች ኢየሩሳሌም ዛሬ በሺዎች በሚቆጠሩ ስቅለትና ትንሣኤውን ለማክበር ከመላው ዓለም በገቡ ምዕመናን ተጨናንቃ ውላለች። በአሮጌይቱ ኢየሩሳሌም ዶሎርሳ ወይም በጠባቡ የሀዘን መንገድ የኢየሱስ ክርስቶስን የመከራ ጉዞ ለማስታወስ የእንጨት መስቀሎችን በጫንቃቸው የተሸከሙ ክርስቲያን ተምሳሌቱን ደግመዋል። በዕለተ ስቅለቱ ክብር ብዙ ዝማሬዎች ተሰምተዋል፣ ስብከቶች ተነግረዋል። አስራ አራቱ አማደ መስቀል በድጋሚ ተዘክረዋል። የሚኒሶታው ፍራንክ ካልድዌልም ከአሜሪካ ኢየሩሳሌም ከገቡ ክርስቲያን አምላኪዎች አንዱ ናቸው። ሁልጊዜ የኢየሱስ ክርስቶስን የእግር ዱካ እየተረገጥኩ የምራመድ ያህል ነው የሚሰማኝ። በጣም ሃይማኖታዊ ስሜት ነው። እዚህ መገኘት አብስቶም መልካም ነው። ምንም እንኳን ኢየሩሳሌምም አካባቢውም ፍጹም ሰላምና የተረጋጋ ቢሆኑም የእስራኤል ፖሊስ አባላትና ወታደሮች በከባዱ ታጥቀው ዋርድያ ውለዋል። የዛሬው ስቅለት ከአይሁድም የፋሲካ በዓል ጋር በመቅጠሙ አይሁድ እስራኤላውያንም ኢየሩሳሌምን በክብር አድምቀዋታል። በሌላ በኩል ደግሞ ከነዚሁ ሃይማኖታዊና ባህላዊ ስርዓቶች በተጨማሪ ሙስሊም ፍልስጤማውያንና ሌሎችም ለሳምንታዊው ጁምዓ ሶላት በቅድስናው በዓለም ሶስተኛ ነው ተብሎ በሚታመነው አልአክሳ መስጅድን በማጥለቅለቃቸው የዕለቱ ውበት እጅግ ተደራራቢ ሆኖ መዋሉን ከዚያው የደረሱን ዘገባዎች አመልክተዋል። ይህ በእንዲህ እንዳለ ከኢየሩሳሌም በስተ ሰሜን ምዕራብ 3500 ኪሎ ሜትር ርቀት ላይ በምትገኘው ሮም ብፁ አቡነ ፍራንስስ የመሩት ስርዓት ከትላንቱ የጸሎተ ሐሙስ ምሽት አንስቶ እየተከናወነ ይገኛል። በትናንት ምሽቱ የጌታ አራት ስርዓት ወቅትም አቡኑ ከ ከመቶ የሚበልጡት የውጭ ዜጎች የሆኑ ቁጥራቸው ከመቶ የሚልቅ እስረኞች መካከል ተገኝተው አብረዋቸው አምሽተዋል። የእስረኞቹን እግሮችም አጥበዋል። እያንዳንዳችን የሌሎቻችን አገልጋይ መሆን አለብን። ይህ የኢየሱስ ትእዛዝ ነው፣ የወንጌልም ቃል ነው። ኃይለኛ ነኝ የሚል ሁሉ አገልጋይ መሆን አለበት። አቡኑ ለነገ የትንሣኤው ዋዜማ አቡኑ ለነገም ለትንሣኤው ዋዜማ ለቀዳሜ ሱር ከዚያው ከቅዱስ ጴጥሮስ መቅደስ ቃለ ቡራኬ ይሰጣሉ። ክቡራትና ክቡራን አሁን ከምሽቱ ሶስት ሰዓት ከሰላሳ ስምንት ደቂቃ ሆኗል አዲስ አበባ ላይ። በዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ ስምንት ሰዓት ከሰላሳ ስምንት ደቂቃ ነው። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኛላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ከጉግል ፕሌይና ከአፕስቶር ዳውንሎድ ማድረግ ይቻላል። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። የዜናና የትንታኔው መጽሔት ተጠናቀቀ። እያስተናገድናችሁ ያለ ነው ሰሎሞን አባተና ሰሎሞን ክፍሌ ነን። ክቡራትና ክቡራን የዛሬውን የስቅለት ዕለት በምዕራባውያን ክርስቲያኖች ዘንድ እንደዚሁም ከነገ ሆሳና ነው። ጸሎታችሁ የሰመረ ጾማችሁም የጽሞና እንዲሆን እየተመኘን በገና እንጋብዝ። ምስጋና ሐሙስ ሚያዚያ 11 2011 ዓ ም ነው። ከምሽቱ 3 ሰዓት ከ41 ደቂቃ ሊሆን ነው። አሁን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ እየተሰራጨላችሁ ያለ ፕሮግራማችን ነው። ወደ ተከታዩ ቅንብር እናልፋለን። በዩጋንዳ ሕገ መንግሥት የተደነገገው የፕሬዚደንት ዕድሜ ገደብ ሕግ እንዲሰረዝ የሕገ መንግሥታዊ ፍርድ ቤቱ ውሳኔን ጠቅላይ ፍርድ ቤቱ አጽንቶታል። ውሳኔው እንዲገለበጥ በመጠየቅ ይግባኝ ያሉት ተቃዋሚ የፓርላማ አባላት በጠቅላይ ፍርድ ቤቱ ውሳኔ ማዘናቸውን እየተናገሩ ነው። ሃሊማ አቱማኒ ከካምፓላ ያጠናቀረችውን ቆንጅታዬ ታቀርባለች። ሰባ አምስት ዓመት የነበረው የዕድሜ ገደብ እንዲሰረዝ በመወሰኑ ፕሬዝደንት ዮዌሪ ሙሴቪኒ እንደ አውሮፓውያን አቆጣጠር በ2021 ዓ ምህረት በሚካሄደው ምርጫ መወዳደር እንዲችሉ መንገዱ ተመቻችቶላቸዋል። የዩጋንዳ ሕገ መንግሥታዊ ፍርድ ቤት አምና እንደ አውሮፓውያን 2018 ዓ ምህረት በሰጠው ውሳኔ ለአራተኛ የስልጣን ዘመን መንበሩ ላይ ያሉት ፕሬዝደንት ሙሴቪኒ አሁንም መወዳደር ይችላሉ ብሎ ወስኖላቸዋል። ያን ውሳኔ ነው ትናንት ጠቅላይ ፍርድ ቤቱ ያጸደቀው። ውሳኔውን ከጠቅላይ ፍርድ ቤቱ ሊቀመንበር ባርት ካትሪባ ጋር ሆነው ዳኛ ኢዳድ ሞዋንጉሲያ አንብበውታል። ደንብና መመሪያን የሚመለከተው ጥያቄ አራት ለሶስት በሆነ የድምፅ ብልጫ ውድቅ ሆኗል። ፓርላማው ደጃፍ ላይ የታየውን ሁከት የሚመለከተው አቤቱታም ውድቅ ሆኗል። ፕሬዚደንቱ ሰባ ዓመት ሲሞላቸው ሥልጣን ማስረከብ አለባቸው የሚለውን አቤቱታ ፍርድ ቤቱ በሙሉ ድምፅ ውድቅ አድርጎ በሕገ መንግሥታዊ ፍርድ ቤቱ የተሰጠው ብይን እንዲጸና ወስኗል። አራቱ የጠቅላይ ፍርድ ቤቱ ዳኞች የሕገ መንግስታዊ ፍርድ ቤቱን ውሳኔ ደግፈው ድምጽ ሲሰጡ ሶስቱ የፕሬዚደንታዊ እድሜ ገደቡን የሰረዘው ማሻሻያ ከሀገሪቱ ሕገ መንግስት የሚጻረር በመሆኑ ተቀባይነት ሊኖረው አይችልም ብለው ነበር የተከራከሩት። ለጠቅላይ ፍርድ ቤቱ የቀረበውን የይግባኝ አቤቱታ የሚደግፉት ዳኞች የህገ መንግስት ማሻሻያው ህግ ማረጋገጫ ያልተጠቀሱ አንቀጾችን ያካተተ በመሆኑ የተሳሳተ ነው። ስለዚህም ፕሬዚደንቱ ፊርማቸውን ከማኖራቸው አስቀድመው ይህንኑ ለፓርላማው አፈ ጉባኤ ማሳወቅ ይኖርባቸዋል ብለዋል። ለጠቅላይ ፍርድ ቤቱ ይግባኝ አቤቱታ ካቀረቡት ተቃዋሚ የፓርላማ አባላት አንዷ ዊንፍሬድ ኪዛ ጠቅላይ ፍርድ ቤቱ ሀገራችንን ማዳን ሲገባው ሕገ ወጥ አድራጎትን ማጽደቁ የሚያሳዝን ነው ብለዋል። ሰውን መደብደብ ትክክል አይደለም፣ ነገር ግን ይህን ያክል ከባድ የህግ ጥሰት ሊባል አይችልም ብለው ሲሉ እነሱ የጥቃቱን ክብደት እንዲረዱ ሰው መሞት አለበት እንዴ ረስ አቤት ያልንባቸው ጉዳዮች እንዲህ ውድቅ ለሚያደርጉት ስንከራከር ጊዜ ያጠፋ ነው። ለምንድን ነው? ያሳዝናል። የዩጋንዳ መንግስት ምክትል ጠቅላይ አቃቤ ህግ አዶልፍ ሙወሴጊ ደግሞ የጠቅላይ ፍርድ ቤቱን ውሳኔ የህግ የበላይነትና ዲሞክራሲ በተግባር የታየበት ሲሉ ተደስተውበታል። ውሳኔውን የተቃወሙ ወገኖች በበኩላቸው አሁን እንግዲህ የዩጋንዳ ህዝብ ያለው አማራጭ ጎዳና ወጥቶ ለአስተዳደራዊ ለውጥ መታገል ነው ብለዋል ሃሊማን ካምፓላ ላይ ዋሽንግተን ላይ ቆንጅትን አመሰግናለሁኝ። ይቅርታ የተከበራችሁ አድማጮች ሐሙስ አልኩ መሰለኝ ቀደም ሲል አርብ ተብሎ ይስተካከልልኝ። ከትልቅ ይቅርታ ጋር ወደ ተከታዩ ዘገባችን ወደ ካይሮ እናመራለን። ግብፅ ከነገ ቅዳሜ ጀምሮ ለሦስት ቀናት የሚዘልቅ ብሔራዊ ውሳኔ ህዝብ ታካሂዳለች። ውሳኔ ህዝቡ ፕሬዚደንት አብዱልፈታህ ኤልሲሲን በአውሮፓ የዘመን አቆጣጠር እስከ 2030 ዓ ም ለመጪዎቹ 11 ተጨማሪ ዓመታት ማለት ነው ስልጣን ላይ ሊያቆይ ይችላል የተባለ ለውጥ በሀገሪቱ ሕገ መንግሥት ላይ ለማድረግ መሆኑም ታውቋል። እዚህ ውሳኔ ላይ የተደረሰው ምክር ቤቱ ባለፈው ማክሰኞ ባካሄደው ባካሄደው ስብሰባ የጦር ኃይሉን ሚና ለማጠናከር የቀረበውን የማሻሻያ ሕግ ካጸደቀ በኋላ ነው። በውጭ አገሮች የሚገኙ ዜጎች ግን ዛሬ አርብ ነው፣ ድምፅ እየሰጡ ያሉት። የቀረበው የማሻሻያ ሐሳብ ወይም ሐሳቦች የግብፅን ነጻነት ይበልጥ እንዳያፍኑት ስጋት መኖሩን የጠቆመችው ሪፖርተራችን ዝላቲት ሳሆክ ያጠናቀረችውን ዘገባ አዲሱ አበባ ያቀርበዋል። ግብፅ ውስጥ እንደ አውሮፓ አቆጣጠር በ2013 በተካሄደ መፈንቅለ መንግስት በዲሞክራሲያዊ ምርጫ ስልጣን የያዙት መሐመድ ሞርሲ ከተወገዱ ጀምሮ ፕሬዚዳንት ኤልሲሲ በአሁኑ ወቅትም እንደ አውሮፓ አቆጣጠር እስከ 2022 ድረስ በሚዘልቀው ሁለተኛ ፕሬዝደንትነት ዘመናቸው ላይ ይገኛሉ። የኤልሲሲ ደጋፊዎች በበዙበት ምክር ቤት አብላጫ ድምፅ ያለፈው ማሻሻ ኤልሲሲ ለሌላ ስድስት ዓመት እንዲቆዩ ይወስናል ተብሎ ይጠበቃል። የምክር ቤት አባሉ ራሻድ ሹክሬ በፖለቲካ አመራራቸው ፍጹም እምነት አለን። አገሪቱ ውስጥ የሚታየውን መረጋጋት ደህንነትና ሰላም በምናየበት ወቅትም የሕገ መንግሥቱን መሻሻል እንደግፋለን ነው ያሉት ራሻድ ሹክሪ። የሚሻሻለው ሕግ የጦር ኃይሉ በፖለቲካ ውስጥ ተጽዕኖ እንዲኖረውና ፕሬዚዳንቱም በፍትሕ ስርዓቱ ላይ ቁጥጥር እንዲኖራቸው ያደርጋል። ተቃዋሚዎች በበኩላቸው ለውጡ ፕሬዚዳንት ኤልሲሲን በአምባገነንነት የሚያስቀጥል በመሆኑ ውድቅ ለማድረግ ይቻል ዘንድ ሕዝቡ ድምፁን እንዲሰጥ ይጠይቃሉ። ሙሐመድ ሐቢብ የግብፁ ኤል ከራማ ፓርቲ አባል ናቸው። ለግብፅ ሕዝብ ጥሪያችንን እናቀርባለን። ዝምታውንና ፍርሃቱን ትቶ የቀረበውን የሕገ መንግሥት ማሻሻያ በመቃወም የትምምን ድምፁንም እንዳይሰጥ እናሳስባለን ነው ያሉት። የግብፅ መራጮች ግን በጉዳዩ ላይ ሁለት ተከፍለዋል። ከድምፅ ሰጪዎች መካከል ሳይድ አብድል ኤል ፋታህ አንዱ ነው። የተገኙትን መልካም ውጤቶች ተግባራዊ ለማድረግ የሕገ መንግሥቱ መሻሻል ጠቃሚና አስፈላጊ በመሆኑ መደገፍ ያስፈልገናል። ሕገ መንግሥት እኮ ቅዱስ ቁርአን ማለት አይደለም። እናም ሕገ መንግሥቱ አገሪቱ ውስጥ ባለው ተጨባጭ ሁኔታ መሠረት ሊሻሻል ይገባል ነው ያሉት ሰይድ አህመድ። በሌላ በኩል ደግሞ የሕገ መንግሥቱን ማሻሻያ በጥብቅ እቃወማለሁ። ምክንያቴ ደግሞ ጦር ኃይሉንና አምባገነን አመራርን የሚያጠናክር በመሆኑ ነው። በተጨማሪም ከሰለጠኑ አገሮች ልዩ መሆን የለብንም። አንድ ፕሬዚዳንት ለአራት ወይም ለአምስት ዓመት ይመረጥና ከፈለገ ደግሞ ለሁለተኛ ጊዜ ሊወዳደር ይችላል እንጂ እንደዚህ ረዥም ጊዜ መቆየት አይቻልም። በቃ ይሄ ነው የሰለጠነ አመራር ነው ያለው በዚህ ወር መጀመሪያ ገደማ ወደ ዩናይትድ ስቴትስ የመጡት ኤልሲሲ አመራራቸው በፕሬዝዳንት ዶናልድ ትራምፕ ተወድሷል። በአህጉሪቱ ከፍተኛ ተጽዕኖ ፈጣሪ የሆኑት እኒህ የቀድሞ ጄኔራል የአፍሪካ ኅብረትም የስም ሊቀመንበር ናቸው። አመሰግናለሁ። አዲሱንና ዝላቲሳ ሆክን ወደ ተከታዩ ዘገባ እናልፋለን። ፍትሕና ፖለቲካ በአሜሪካ ባለፈው ዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ ወቅት ሩሲያ እጇን ዶላ እንደሆነ ለማጣራት ለ22 ወራት ያህል ሲካሄድ የቆየው ምርመራ ተጠናቆ ልዩ ምርማሪው ሮበርት ሙለር ያቀረቡት የምርመራ ውጤት ሪፖርት ለተወካዮች ምክር ቤቱና ለሕዝብ ትናንት ሐሙስ ይፋ ተደርጓል። በትራምፕ የምርጫ ዘመቻና በሩሲያ መካከል የተፈጸመ የመመሳጠር ሴራ መኖሩን የሚያሳይ ማስረጃ አለመገኘቱን የምርመራው ሪፖርት ያወሳል። ይሁንና ፕሬዚዳንት ትራምፕ የፍትሕን ሂደት ለማሰናከል ሞክረው እንደሆነ ሙለርና ቡድናቸው ድምዳሜ ላይ ለመድረስ አልቻሉም። ፕሬዝደንቱ የፍትህ ሂደቱን ለማደናቀፍ ስለመሞከራቸው ምልክቶችን በሪፖርቱ ውስጥ አይተናል የሚሉ ዲሞክራት እንደራሴዎች ግን ምርመራው እንዲቀጥል እየገፉ ነው። ሪፖርተራችን ጂም ማሎን ያጠናቀረውን ዘገባ አዳነች ፍሳሐየ ታቀርበዋለች። የሙለር ዘገባ ይፋ ከሆነ በኋላ ፕሬዚዳንት ዶናልድ ትራምፕ የደስታ ስሜት አንጸባርቀዋል። ሴራም ሆነ የማሰናከል ተግባር የለም። ለእኔ መልካም ዕለት ሆኖልኛል፣ ደስ ብሎኛል ለማለት ነው። ሴራም ሆነ የማሰናከል ተግባር እንደሌለ ተገልጿል። በነገራችን ላይ በፊትም አልነበረ ለወደፊትም አይኖርም። የፍትህ ሂደትን የማሰናከል ጥረትን አስመልክቶ ግን ዘገባው የሚለው ሌላ ነው። ፕሬዚዳንቱ በምርመራው ሂደት ላይ ተጽዕኖ ለማሳደር የሞከሩባቸው በርካታ ነጥቦች በዝርዝር ተገልጿል። ትራምፕ በአንድ ሁኔታ ያኔ የዋይት ሀውስ ቤተ መንግስት ጠበቃ የነበሩትን ዳን ሚገንን ልዩ ካውንስል ሮበርት ሙለርን ከምርመራው ስራ እንዲባረሩ አዘዋቸው፣ እምቢ እንዳሏቸው የአሶሽትድ ፕሬስ የዜና አገልግሎቱ ቻደይ ገልጸዋል። መጌን የፕሬዚዳንቱን የማሰናከል ጥረት አልፈጸሙም። ይሁንና ፕሬዚዳንቱ ዘገባው በጠቀሰው መሠረት የምርመራው ሂደት የፕሬዝዳንትነትን ጊዜያቸውን ሊያከትምና ለሥልጣናቸው አደጋ ሊሆን የሚችል አድርገው እንዳዩት ያሳያል። ከሦስት ዓመታት በፊት በትራምፕ የምርጫ ዘመቻ ሰራተኞችና በሩሲያውያን መካከል በርካታ ግንኙነቶች እንደነበሩ የምርመራው ዘገባ ዘርዝሯል። ይሁንና በሩሲያውያንና በትራምፕ የምርጫ ዘመቻ መካከል የሴራ ወንጀል መፈጸሙን የሚያሳይ ማስረጃ አልተገኘም ይላል ዘገባው። ይሁንና ፕሬዚዳንቱ የምርመራውን ሂደት ለማሰናከል ሞክሮ እንደሆነ አስመልክቶ ሚለር ውሳኔ ላይ አልደረሱም። ፕሬዚዳንቱ ወንጀል ፈጽመው እንደሆነ ዘገባው በግልጽ አላስቀመጠም። በሌላ በኩል ግን ከወንጀሉ ነፃ አላደረጋቸውም። በመጨረሻ ውሳኔ የሰጡበት ዋናው አቃቤ ሕግ ዊልያም ባር ናቸው። የምርመራውን ሂደት የማሰናከል ጥረትን አስመልክቶ ያለው ማስረጃ ቀጣይ የሕግ እርምጃ አያስፈልገውም የሚል ውሳኔ ላይ ነው የደረሱት። ተግባሮቹ አሰናካይ ነበሩን ከሚለው ሌላ ፕሬዚዳንቱ የምርመራውን ሂደት የማሰናከል ዓላማ ነበራቸው ከሚለው ክስ ይልቅ የማሰናከል ዓላማ አልነበራቸውም የሚለው ማስረጃ ያመዝናል። ዲሞክራት የምክር ቤት አባላት ግን ፕሬዚደንት ትራምፕ የምርመራውን ሂደት ለማሰናከል ሞክረው ሊሆን እንደሚችል የሚያሳይ ዝርዝር ዘገባ ስላሳሰባቸው ቀጣይ ምርመራ እንዲደረግ ጠይቋል። የፍርድ ኮሚቴ ሊቀመንበር ጀራልድ ናድለር ይገኙባቸዋል። ልዩ ካውንስል ፕሬዚዳንቱን ከማሰናከል ተግባር ነፃ እንዳላደረጋቸው በግልጽ አስቀምጧል። አሁን ፕሬዚዳንቱ ለፈጸሙት ተግባር ተጠያቂ እንዲሆኑ የማድረጉ ኃላፊነት የሚጣለው ምክር ቤቱ ላይ ነው። ስለሆነም ምክር ቤቱ ሳይቀናነስበት ሙሉውን ዘገባና ተያያዥ ማስረጃዎችን ማግኘት ይኖርበታል። ፕሬዚዳንታዊ የማሰናከል ጥረት ተፈጽሞ እንደሆነ የሚቀርበው ጥያቄ መቀጠል በፕሬዝደንት ትራምፕ የዋይት ሀውስ ቤተ መንግሥት ላይ ዳመና ይጥላል ይላሉ በማያሚ ዩኒቨርሲቲ የሚያስተምሩ የሕግ ተንታኝ ዴቪድ ኤብርሃም። የምርመራው ውጤት ለፕሬዝዳንቱ ድል አስገኝቶ እንደሆነ እርግጠኛ አይደለሁም። ይሁንና ይህ አባባል የሩሲያን ስኬት አስመልክቶ ከቀረቡት ሐቆች ጋር ይጣረሳል። የዋይት ሐውስ ቤተ መንግሥት ከፕሬዚዳንቱ አንስቶ እስከ ታች ድረስ ከፈጸመው የምርመራው ሂደት የማሰናከል ጥረትም እንደዚሁ። የሚልር ዘገባ ያስከተለውን ትርክ በትራምፕ ተግባር ላይ የሚነሳው የሕግና የፖለቲካ ክርክር እንዲቀጥል ማድረጉ አይቀርም ይላሉ በአሜሪካን ዩኒቨርሲቲ የሚሰሩት የፖለቲካ ምሁር ቢል ስዌኒ። ጭቅጭቁ ለሳምንታትና ለወራት ያል ከቀጠለ ፊቱንም ክፉኛ በተከፋፈለችው ሀገር ሌላ ከፋፋይ ነጥብ ይሆናል። ዋናው አቃቢ ሕግ ዊልያም ባር በመጪው ወር ምክር ቤት ፊት ቀርበው ቃላቸውን እንዲሰጡ ተጠይቀዋል። ልዩ ካውንስል ሙለር ራሳቸውም በቅርቡ ምክር ቤት ቀርበው ቃላቸውን እንዲሰጡ ዲሞክራት የምክር ቤት አባላት ይፈልጋሉ። አዳነች ፍሳየን ለዘገባው እናመሰግናለን። ቀጣዩና የመጨረሻው ደግሞ ወደ አፍሪካ ይወስደናል በማደግ ላይ ባሉ ሀገሮች ውስጥ የሴቶች የሥራ ዕድል እንዲጎለብት ለማበረታታት የታለመውን የዩናይትድ ስቴትስ ቱ ታይምስ አፍሪካ ቱ ታይምስ ዊምን መርሃ ግብር ለማስተዋወቅ ሰሞኑን ወደ አፍሪካ ተጉዘው የነበሩት የዋይት ሃውስ ከፍተኛ አማካሪ ኢቫንካ ትራምፕ ትናንት አይቮሪኮስት ነበሩ። ኢቫንካ በአይቮሪኮስት ጉብኝታቸው የኮኮ ካካኦም ይባላል አምራች የኅብረት ሥራ ማኅበር አባላት ከሆኑ ገበሬ ሴቶች ጋር ተገናኝተው ተወያይተዋል። ከዚያም በዋና ከተማይቱ አቢዣን በዓለም ባንክ የፖሊሲ ጉባኤ ላይ ተካፍለዋል። ሊሳ ኢሻ ሰራይ ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች። ትናንት ኢቫንካ ትራምፕ የአይቮሪ ኮስቷን አድዞፔ ከተማ ሲጎበኙ ለሀገሪቱ የኮኮ ኢንዱስትሪ ሴት አባላት ድጋፍ የሚውል ከዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት ዩኤስኤአይዲና ከግል ኩባንያዎች የተሰጠ ሁለት ሚሊዮን ዶላር ይፋ አድርገዋል። አንዱ የዚህ እርዳታ ተጠቃሚ ካያት የተባለው የአይቮሪ ሴቶች የግብርና ህብረት ስራ ማህበር ነው። እንደዚህ ያሉ ሶስት መቶ ተጨማሪ ማህበራት ቢኖሩን ምን ያህል ሴቶች ሊጠቀሙ እንደሚችሉ ገምቱ። ኢቫንካ ትራምፕ ናቸው። ደብሊዩ ጂዲፒ በሚል አህጽሮት የተሰየመው አዲሱ የትራምፕ አስተዳደር መርሃ ግብር በታዳጊ ሀገሮች የሴቶችን የስራ ዕድል ለማበረታታት በያዘው ውጥን ሊረዳ ያሰበውም እንደ ካያት ያሉ ማህበራትን ነው። በኮኮ አምራችነት እና ተዋጽኦ ንግድ የተሰማሩ ኩባንያዎችን ያሰባሰበው የዓለም የኮኮ ፋውንዴሽን ተጠሪ ቲም መኮይ በግልጽ እንደሚታየው በጣም የሞቀ አቀባበል ተደርጎላቸዋል። ሴቶቹ በዩናይትድ ስቴትስ ዩኒቨርስትመንት አስተዋጽኦ ተደስተዋል። የራሳቸውንም ዋለ ነዋይ እያሳደጉ ናቸው። የካያት የሴቶች ማህበር ፕሬዚደንት አዲንጊራ ያዋም እንዲህ ይላሉ። አብረናቸው ልንሰራ ዝግጁ ነን። ቤተሰቦቻችን ነፃ እንዲወጡ ልጆቻችንም እንደሚገባቸው ትምህርት ቤት እንዲገቡ እንፈልጋለን። እንደ ሌሎች ሴቶች በደስታ መኖር እንፈልጋለን። በአፍሪካ ዙሪያ የስራ ፈጣሪነት ፍላጎት ያላቸው ሴቶች ቁጥር ከወንዶቹ እንደሚበልጥ ነው የሚነገረው የዓለም ባንክ እንደሚያመለክተው። ታዲያ ሴቶቹ ካፒታል የማግኘት፣ የመሬት ባለቤትነትን የመሳሰሉ ችግሮች ያጋጥሟቸዋል። ሉሲ ምቡጉዋ ናይሮቢ የሚገኝ ጄሎ ኮሌክሽን የሚባል ኩባንያ ባለቤት ናቸው። ሴቶች ከድሮ ጀምሮ ብድር ማግኘት እንደምንችል እያወቅንም ብድር መውሰዱን እንፈራ ነበር። ከምንፈራበት አንዱ ምክንያት ንግዱ ባይሳካልኝ ምን ልሆን ነው በሚል ነው። ኢቫንካ ትራምፕ ዊፋይ ተብሎ በእንግሊዝኛ አጽሮት የሚጠራ የሴት ስራ ፈጣሪዎች ፋይናንስ ጉባኤ ላይ የተገኙ ሲሆን የአፍሪካ ልማት ባንክን ጨምሮ መስራቾቹ ለእሳቸውና ለዩናይትድ ስቴትስ ኮንግረስ አባላት አቀባበል አድርገዋል። የሴቶችን ውሳኔ ሰጪነት ለማጎልበት የሚሰሩ ህብረተሰቦች በተሻለ ሰላማዊና የበለጸጉ ናቸው። ይህን በተመለከት ናቸው ምርምሮች ሁሉ አይተናል። ቬኔሳ ሙንጋር በአፍሪካ የልማት ባንክ የሥነ ጾታ የሴቶችና የሲቪል ማህበረሰቦች ክፍል ዲሬክተር፣ ደግሞ እንዲህ ይላሉ። እኛ የምናሰባስባቸው ጉዳዮች የበለጠ የብዙዎችን ትኩረት እንዲያገኙ በደንብ እየረዳ ይገኛል። ይህም የሴቶች የካፒታል ተደራሽነት የስራ ፈጣሪነት አድጎ በግሉ የኢኮኖሚ እድገት ሙሉ ተሳታፊ እንዲሆኑ ማብቃት ነው። ብዙዎች የስራ ፈጣሪዎችም የሚደረግላቸው ድጋፍ መጨመሩ ለተነሱበት ስራ ስኬት እንደሚጠቅማቸው ይናገራሉ። አንዷ ታቱ እንደንበሌ የአይቮሪ የምግብ ድርጅት ባለቤት ናቸው። የንግድ ስራ ፈጠራ ሴቶችን ለመርዳት ጠንካራ ፍላጎት መኖሩን አምናለሁ። የገንዘቡ መጠን ምንም ያህል ይሁን፣ ከየትም ይምጣ። በትናንቱ ጉባኤ ላይ የተገኙት የአይቮሪኮስ ሴቶች ብዙዎቹ ስለ አፍሪካውያት የንግድ ስራ ፈጣሪዎች ብሩህ ተስፋ እንዳለ ነው የሚናገሩት። ይሻ ሰራይና ቆንጅታ እየን አመሰግናለሁ። ክቡራትና ክቡራን አንባጮች ዝግጅታችን ተጠናቀቀ። ፕሮዲውሰሮቹ ብርሃን ኃይሉና አበባየሁ ገበያው ስናስተናግዳችሁ የቆየ ነው። ሰሎሞን ክፍሌና ሰሎሞን አባተ በዋና አዘጋጇ ትዝታ በላቸውና በመላ ባልደረቦቻችን ስም በዚሁ እንሰናበታለን። አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ጤና ይስጥልን። መልካም ሽት